ሳይንስና ህብረተሰብ ደቡብ ኢትዮጵያ ጋሞጎፋ ዞን የአማራና ቦዶ ቀበሌ ነዋሪዎች ጭፈራ ላይ ናቸው። ሲያሻቸው በቀያቸው ቋንቋ ሲላቸው ደግሞ በእግር ኳስ ጨዋታ ድል ወቅት በተለመደ ባህላዊ ዜማ የቀበሌውን ነዋሪዎች እንዲያስጨፈራቸው በአካባቢያቸው ዋርካ መተከሉ ነው። ለአንድ ዋርካ መተከል ይህን ያህል ፈንጠዝያ ለምትሉ ነገሩን በቅጡ ለመረዳት የአርቶሮ ቪቶሪዮን ታሪክ ማድመጥ አለባችሁ። አርቶሮ ቪቶሪዮ በሙያዊ የተመሰገነና ሽልማቶች የተበረከቱለት ጣሊያናዊ አርክቴክት ነው። ከኢትዮጵያ ጋር ያስተሳሰረው ታሪክ መነሾ የቀድሞ መስሪያ ቤቱ ኤርባስ የአውሮፕላን አምራች ድርጅት ነው። መቀመጫውን ቱሉዝ ፈረንሳይ ያደረገው ኤርባስ ለኢትዮጵያ አየር መንገድ የሚሆኑ አውሮፕላኖች ለማምረት ሲስማማ የአውሮፕላኖቹን ውስጠኛ አካል ንድፍ ለሚያቀርቡለት ባለሙያዎች ጥሪ ያደርጋል። ቀድሞም እንዲህ አይነት የስራ ልምድ የነበረው አርቱሮ ለስራው ይረዳው ዘንድ ኢትዮጵያን ለመጎብኘት ይወስናል። ጊዜው በጎርጎሮሲያዊ 2012 ነበር። በዚህ ጉዞው እንደ እርሱ አርክቴክት ከሆኑ ኢትዮጵያዊ ባለሙያ ታደሰ ግርማይ ጋር ይገናኛል። ታደሰ የአዲስ አበባ ዩኒቨርሲቲ አካል በሆነው ቀድሞ ሕንፃ ኮሌጅ ተብሎ በሚታወቀው የአርክቴክቸር ሕንፃና ግንባታና ልማት ተቋም መምህር ነው። ሁለቱ ባለሙያዎች ሀገር ለመጎብኘት በዞሩባቸው ቦታዎች ጣሊያናዊው በየቦታው ያለ አንድ ብርቱ ችግር ያስተውላል። የሰሜኑን ክፍል ቱር ስናደርግ ሴቶች፣ እናቶች፣ ህጻናት ልጅ አዝለው እናቶች ውሃ ለመቅዳት ሲጓዙ እና ብዙ ነገር አየን እና ጥያቄዎችንም ሲጠይቀኝ ምናምን ያለውን ነገር ነገርኩት ማለት ነው። እኔም ሳድግ ተመሳሳይ ነገሮች እንደሚኖሩ ውሃ መቅዳት ምን ማለት እንዲ እንደሚኖር እና ልጆች ለቤተሰባቸው እንዴት እንደሚያግዙ የሚያሳይ ነገር ስለነበር በሱ ዙሪያ ስናወራ ፕሮጀክት ለምን አንቀርጽም እና ውሃ ላይ እንደዚህ ለምን አንሰራም የሚል ነገር መጣል። በኢትዮጵያ ያለውን የንጹህ መጠጥ ውሃ ችግር በአይን የተመለከተው አርቱሮ የችግሩን ግዝፈት ለመረዳት ጥናቶችን ተመልክቷል። በሀገሪቱ ያሉ ዋነኛ የጤና ችግሮች በንጹህ የመጠጥ ውሃና የንጽህና ጦት ምክንያት የሚሰራጩ በሽታዎች እንደሆኑ ከጥናቶቹ ተገነዘበ። በዚያው ዓመት የወጣውን የተባበሩት መንግስታት ህጻናት መርጃ ድርጅት ዩኒሴፍ ዘገባ ሲያገላብጥ ደግሞ በኢትዮጵያ በየዓመቱ በንጹህ ውሃ እጥረት ምክንያት በሚከሰቱ የተቅማጥ በሽታዎች 54000 ህጻናት እንደሚሞቱ ተረዳ። አርቱሮ ይናገራል፣ ቁጥሮች እንደሚነግሩን ከኢትዮጵያ ህዝብ 60 በመቶ የዚህ ችግር ተጠቂ ነው። ለአንድ ሰው ለመጠጥና ንጽህናውን ለመጠበቅ በቀን 15 ሊትር በቂ ነው። እነዚህ ሰዎች ግን ይህን ያህል አነስተኛ መጠን ያለ ውሃ እንኳ አይላቸውም። ጣሊያናዊው አርክቴክት ለዚህ ችግር መፍትሄ ለማግኘት ዲዛይን የማድረግ ችሎታውን ተግባር ላይ አውሏል። መፍትሄው በቀን ከ50 እስከ 100 ሊትር ውሃን ከዝናብ ከጉምና ጤዛ ሰብስቦ ማጠራቀም የሚችል ቋት መፍጠር ነው። ለንድፉ የፈጠራ ሀሳብ ለማመንጨት ተፈጥሮን መነሻ አድርጓል። ከጢንዚዛ በህዋጠር ቦታዎች ውሃን የማሰባሰብ ብልሃትን፣ ከሸረሪት ድርን፣ ከቁልቋል ጭጋግን ወደ ውሃ እንዴት እንደሚቀይርና ከሎተስ አበባ ቅጠሎች ውሃ መቋጠርን ለመኮረጅ ሞክሯል። በጉብኝቱ ወቅት በኢትዮጵያ የተመለከታቸውን ነገሮችም በግብአትነት ተጠቅመዋል። የውሃ መሰብሰቢያው ቋት ስያሜ እንኳ ኢትዮጵያዊ ነው። የሀገሬው ሰዎች ለክፉም ለደጉም ከዛፍ ጥላ ስር ተሰብስበው እንደሚመክሩ ልብ ያለው አርቶሮ ቋቱን ዋርካ ሲል ሰይሞታል። ቅርጹን ደግሞ ከሙዳይና መሶብ ተበድሯል። ኢትዮጵያዊና አፍሪካዊ የሽመና ጥበብን ደግሞ ቋቱን ለሚያለብሰው ዳንቴል መሳይ መረብ ተጠቅሟል። የዶርዜ ቤት አሰራር ዘዴም አልቀረ። ስለዚህ ጉዳይ አርቶሮ ቴዴክስ በተሰኘው ሰዎች ለየት ያለ ሀሳባቸውን በሚያጋሩበት መድረክ ይህንን ብሎ ነበር። ያለነው አፍሪካ ውስጥ እንደመሆኑ በአካባቢው ያለውን የማምረት ዘዴ ተመልክተናል። በአፍሪካ ቤቶችን እንዴት እንደሚገነቡ ተመልክታችኋል። በጣም በቀላሉ ነው። ከአካባቢያቸው ያገኙትን ጥሬ እቃ ይጠቀማሉ። ሲሰሩም በጋራ ሆነው በማህበረሰብ ስራ መልክ ነው። ቤት ሲሰራ የሚቆምበት መወጣጫ አይጠቀሙም። ምንም አይነት የኤሌክትሪክ ስራዎች የሉም። ሁሉንም ነገር በእጅ ቢሰራም ውብ ቤቶች ነው የሚገነቡት። በዚያ ላይ ቤቶች ረጅም ጊዜ የሚቆዩ ናቸው። ተፈጥሮና የአካባቢ እውቀትን ያቀናጀው የዋርካ የዋቋት ከወረቀትና ኮምፒውተር ተሻግሮ በሙከራ መልክ ለመጀመሪያ ጊዜ የተሰራው በቀድሞ ሕንፃ ኮሌጅ ግቢ ነው። አንድ ሜትር በማይሞላ ርዝመት ከቀርከሃ ከተሰራው ከዚህ የዋቋት በኋላ በተሻሻለ ንድፍ ሁለተኛው ሙከራ የተካሄደው በቬኒስ ጣሊያን ነበር። በእንደዚህ አይነት ቋት ውሃ ከአየር ላይ መሰብሰብ ይቻል እንደው ለመሞከር ግን ወደ ገጠራማው ኢትዮጵያ ክፍል መሄድ ግድ አለ። ለሙከራው ተስማሚም የሆነው ጭጋግና ጤዛ በቀላሉ የሚገኝበት ተራራማ ቦታ በመሆኑ ቦታ ይመረጥ ጀመር። በስተመጨረሻ ዶርዜ የናርቶሮን ቀልብ ገዛ። አቶ ፀሐይ ቦጋለ በዶርዜ ወረዳ የአማራና በወዶው ቀበሌ ነዋሪ ናቸው። እና አርቶሮ ወደ አካባቢያቸው ሲመጡ በመጀመሪያ ካነጋገሯቸው ሰዎች መካከል አንዱ ናቸው። በጨንቻ ተራራ ላይ በተሰቀለው ደጋማ መንደራቸው ዶር ዜሎጅ የተሰኘ የራሳቸውን እንግዳ ማስተናገጃ ገንብተው ያስተዳድራሉ። በዚያው በደቡብ ክልል ከ10 ዓመት በላይ በገጠር ውሃ ልማት ዘርፍ ለሰሩት ለአቶ ፀሐይ የእና አርቶሮን ለየት ያለና በንድፍ ደረጃ ያለን ሐሳብ መረዳት አልከበዳቸውም። እና አርቶሮ የዋርካ የውሃ ቋትን በአማራና በወዶ ለመትከል ሲነሱ አቶ ፀሐይ በመንደራቸው ያለውን የውሃ ችግር በመጥቀስ ማህበረሰቡን የማሳመን እገዛ አድርገዋል። ህብረተሰቡ የውሃ ችግር ያው ስለነበረበት እዛው መንደራቸው አጠገብ ላይ ይህንን ነገር ብተክል ብሎ ከኮሚኒቲ ጋር ስብሰባ አድርገን ጠየቃቸው። ህዝቡም ደግሞ ያንን ህብረተሰቡ በጥሩ አዎንታዊ መልኩ መለሱለት። የኛው መንደር አማራና ቦዶ በአብዛኛውን እንደዚህ የሆነ ተራራማ ሆኖ ድንጋያማ አካባቢ ላይ ነው ያለው መንደሩ። እና ያው ከመንደራቸው ተነስተው ትንሽ ጎርጅ ውስጥ መግባት አለባቸው። ምንጮች ደግሞ ላይክ ሁለት ሰዓት ምናምን ያስኬዳቸዋል። ከአንድ ወር ዝግጅት በኋላ ህብረተሰቡ በመረጠው ቦታ የዋርካ የዋቋት ተተከለ። ቋቱን በመትከል ሂደት ሲሳተፍ የነበረው የአካባቢው ነዋሪ በስተመጨረሻ ሁሉም ነገር ተጠናቆ ሲያይ ደስታውን በጭፈራ ገልጿል። በዚህ ዝግጅት መግቢያ የሰማችሁት የጭፈራ ድምፅ እንግዲህ ከዚያ የተቀነጨበ ነበር። ቋቱ እንደታሰበው 350 አባወራዎች ለሚኖሩበት መንደር የንጹህ የመጠጥ ውሃ አቅራቢ ሆነ ወይስ በጅምር ቀረ ስል አቶ ፀሐይን ጠይቄያቸው ነበር። ህብረተሰቡ ያው እናቶች ሁሉ ከዛ ይጠቀሙ ነበር ውሃ። በአብዛኛውን ግን የተጠቀሙት ውሃ በዝናባማ ወቅት እንደዚህ ደመና ሲኖር ከደመና ላይ ነው። ምክንያቱም ያንን ነገር ትንንሽ እንደ ጠብታ አይነት ነገር እንደ ጤዛ አይነት ነገር ይሰባሰቡና ያ ነው ወደ ማጠራቀሚያው ውስጥ ገብቶ ከዛ ከማጠራቀሚያው ነው በቧንቧ መልኩ ወጥቶ የሚጠቀሙት። ፀሐይ በሚሆንበት ሰዓት ምንም ነገር አይገኝም። ያው ከዛ ማግኘት አይችሉም። ውሃ የውሃው ማጠራቀሚያ እስካለፈው ወር ድረስ አገልግሎት ይሰጥ እንደነበር አቶ ፀሐይ ይናገራሉ። ከአንድ ወር ወዲህ ግን የቋቱ ምሶሶ በቀርካ በመሰራቱና ስሩ በምስጦች በመበላቱ የመፍረስ አዝማሚያ ላይ በመሆኑ አገልግሎት ማቋረጡን ያስረዳሉ። እንዲህ አይነት በሂደት የሚያጋጥሙ ችግሮችን ለመፍታት እና ከየአካባቢው ጋር ተስማሚ የሆኑ ቋቶችን ለመስራት በየጊዜው የተሻሻለ ንድፍ እንደሚዘጋጅ አርክቴክቱ አቶ ታደሰ ይገልጻሉ። ከዋርካ ውሃ ይፋዊ ድረገጽ በተገኘ መረጃ መሰረት እስካሁን 12 አይነት የውሃ ቋቶች በተለያየ ቦታ ተተክለው ሙከራ ተደርጎባቸዋል። በዶርዜ የተጀመረው የዋርካ የሙከራ ጉዞ ወደ ጣሊያን፣ ሊባኖስ፣ ብራዚልና ቻይና ተሻግሯል። ባለፈው ዓመት መጋቢት ወር በታይዋን ቴፒ በተካሄደ ዓለም አቀፍ የዲዛይን ውድድር ላይም አሸናፊ ሆኖ ተመርጧል። አቶ ታደሰ ዋርካ ውሃ የተመረጠበትን ምክንያት ያብራራሉ። ዋናውና የመጀመሪያው ነገር በአካባቢ ያለን ችግር በአካባቢው መፍታት መሞከር ነው አንደኛው ነጥብ፣ ሁለተኛው ደግሞ ሰስቴነብል መሆኑ አሁን ለምሳሌ ከተፈጥሮ ጋር ምንም አይነት ግጭት ሳይፈጥሩ አንድን መፍትሄ ማምጣት ተፈጥሮን መነሻ በማድረግ አሁን ባለውም ሆነ እየተሻሻሉ በመጡት ንድፎች የተሰሩ የዋርካ የውሃ ቋቶችን ራቅ ባሉና ገጠራማ ቦታዎች በመትከል የመጠጥ ውሃ ለማዳረስ ከአምስት መቶ እስከ አንድ ሺህ ዶላር ይጠይቃል። አንድ ሺህ ዶላር ለገጠር አካባቢዎች ውድ ነው ለሚሉ አቶ ታደሰ ምላሽ አላቸው። አሁን ባለው ሁኔታ ብዙ ብር ነው የሚያስወጣል፣ ግን በማስ ፕሮዲስ ሲደረግ ከአምስት መቶ እስከ አንድ ሺህ ዶላር ባለው ሰርተን መጨረስ ይቻላል ነው። አንድ ጫማ ሲሰራና መቶ ጫማ ሲመረት ወጪው ይለያያል፣ እየቀነሰ ይሄዳል ማለት ነው። ትልቁ ነጥብ ግን ውሃ ጥረት ላለባቸው ቦታዎች ለሁሉም የሚሰራ ቴክኖሎጂ ደረጃ ላይ ብንደርስ አምስት መቶ ዶላርም አይደለም አንድ ሺህ ዶላርም ውድ አይሆንም። ለምን አሁን የዓለምን የውሃ አጠቃቀም ስንመለከት እንግዲህ እነ ዱባይ ናቸው ብዙ ውሃ የሚጠቀሙት እስከ አምስት መቶ ሊትር በቀን የሚጠቀሙ፣ ሌላው እነ አሜሪካም አውሮፓም ከመቶ ሊትር በላይ የሚጠቀም ሀገር የለም እና ከዛ አንጻር እኛ አገር ደግሞ ሰላሳ ሀያ አርባ ሊትር በላይ አንጠቀምም። ያውም ስለምናባክን ነው። እና ችግር የውሃ ችግር ያለበት አካባቢ በአንድ ሺህ ዶላር ያን ያህል ውሃ በቀን የሚያመነጭ ከሆነ ማስ ፕሮዳክሽን ሲኖር አምስት መቶ ዶላር ከዛም በታች ከሰራ ነው ሰክሰስፉል ነው። የዛሬው ዝግጅታችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።